ናይል ቤዝን ኢኒሼቲቭ እየተባለ የሚጠራው የናይል ተፋሰስ ጅማሮ ባለፈው ሳምንት አዲስ አበባ ላይ ባካሄደው የምስራቅ ናይል አገሮች ስብሰባ ላይ ግብጽ እንደማትሳተፍ በጽሑፍ አሳውቃ መቅረቷ ተገልጧል። የምስራቅ ናይል ንዑስ ተፋሰስ መርሃ ግብር ሚኒስትሮች ምክር ቤት ደቡብ ሱዳንን አባል አድርጎ ተቀብሏቷል። ሰልሞን አባተ ዝርዝሩ ይዟል። የግብፅ የመስኖ ሚኒስቴር ሰሞኑን ባወጣው መግለጫ መሰረት ግብፅ ባለፈው ሳምንት ከጥር 21 እስከ ጥር 23 ኢትዮጵያ ውስጥ በተካሄደው የምስራቅ ናይል ንዑስ ተፋሰስ የድርጊት መርሃ ግብር አባል ሀገሮች ስብሰባ ላይ እንደማትገኝ አስታውቃ ቀርታለች። የግብፅ የመስኖ ሚኒስትር መሐመድ አብዱል ሙታለብ ዩም ሰብአ ለሚባል የሀገራቸው ጋዜጣ በሰጡት ቃል ግብጽ የናይል ተፋሰስ የትብብር ጅማሮ ወይም ናይል ቤዚን ኢኒሽቲቭን የስብሰባ ጥሪ ውድቅ አድርጋ ያቀረችው ሀገሪቱ ለረጅም ዓመታት ይዛው የቆየችው የውሃ ተጠቃሚነት መብቷ እስካልተረጋገጠ በማንኛውም ሁኔታ በምንም መድረክ ላይ ላለመተባበር አሳውቃ መሆኑን ገልጸዋል። ግብፅ ኢንቴቤላ እየተፈረመውን የናይል ተፋሰስ የትብብር ማዕቀፍ ስምምነትም በአውሮፓውያኑ የዘመን አቆጣጠር ከ2010 ዓ ም አንስቶ ስትቃወም መቆየቷን ሚኒስትሩ መግለጻቸውም ዩም ሰብአ ና ደ ካይሮ ፖስት ጋዜጦች ዘግበዋል። ይህንኑ ጉዳይ አስመልክቶ ማብራሪያ እንዲሰጡኝ በኢትዮጵያ የውሃና ኤነርጂ ሚኒስቴር የወሰንና ወሰን ተሻጋሪ ወንዞች ዳይሬክቶሬት ዋና ዳይሬክተር ወደሆኑት ወደ አቶ ፈቅ አህመድ ነጋሽ ደውዬ ነበር። የትብብር ጅማሬው ሶስት ንዑሳን ቢሮዎች ያሉት መሆኑንና አንዱ ዋና ጽህፈት ቤቱ ባለበት ኢንቴቤ ዩጋንዳ፣ ሌላው የታላላቅ ሐይቆች አካባቢ ንዑስ ጽህፈት ቤት ኪጋሊ ሩዋንዳ እንደሚገኙ ገልጸው የምስራቅ ናይል ተፋሰስ ሀገሮችን የሚያቅፈው ግን አዲስ አበባ ላይ መሆኑን ጠቁመዋል። ባለፈው ሳምንት ቢሾፍቱ ላይ ተካሂዶ ስለነበረው ስብሰባ አንስተውልኛል። አዲስ አበባ ላይ የምስራቅ ናይል ንዑስ ተፋሰስ የድርጊት መርሃ ግብር ጽህፈት ቤት ኢንትሮ ወይም ኢስተርን ናይል ቴክኒካል ሪጅናል ኦፊስ የሚባለው ጽህፈት ቤት አለ። ይህንን የድርጊት መርሃ ግብር የሚያስተዳድሩት ኢትዮጵያ፣ ግብፅና ሱዳን ናቸው። እንግዲህ የናይል ተፋሰስ የትብብር ማዕቀፍ ስምምነት በሁለት ሺ አስር በስድስት የላይኛው ተፋሰስ ሀገራት በፈረሙን ተከትሎ ግብፅና ሱዳን ትብብር አቋርጦ ነበር። በተፋሰሱ ውስጥ እነዚህ ሀገሮች ከትብብር መውጣት በተለይ የዚህ የምስራቅ ናይል የድርጊት መርሃ ግብር የተባለውን ወይንም ደግሞ ያንን የሚያስተዳድረው ጽህፈት ቤት ኢንትሮ ይባላል፣ እሱን በጣም ጎድቶታል። ሁለቱ ሀገራት ከትብብር ሲወጡ ጽህፈት ቤቱም ፋይናንስም፣ በውሳኔ አሰጣጥም ትሳተፍበት የነበረችው ኢትዮጵያ ብቻ ነበረች። አሁን ግን ከቅርብ ጊዜ ወዲህ ያው እንደሚታወቀው ሱዳን ወደ ትብብር ተመልሳለች። የሱዳን ወደ ትብብር መመለስ ብቻ ሳይሆን ደቡብ ሱዳንም ያው ነጻ ከወጣች በኋላ በተለይ ኦክቶበር ሁለት ሺህ አስራ ሶስት ላይ የዚህ የምስራቅ ናይል የትብብር የድርጊት መርሃ ግብር አባል ለመሆን ጠይቃ ነበረ እስካሁንም ድረስ ሶስቱ አገራት ተገናኝተው ያው ውሳኔ መስጠት አልቻሉም። እንግዲህ በናይል ተፋሰሱ ውስጥ አደረጃጀት ስናይ ዋናው የውሳኔ ሰጪ አካል የሚኒስትሮች ምክር ቤት ነው። ስለዚህ ምስራቅ ናይል የሚኒስትሮች ምክር ቤት ኢንኮም ነው የሚባለው ላለፉት አራት አመት ተኩል ያክል ተሰብስቦ አያውቅም። የቴክኒክ ኮሚቴውም እንደዚሁ ተሰብስቦ አያውቅም። ስለዚህ ስፋት ቤቱ ያው ትልቅ ችግር ገጥሞት ነበረ። ያንን ለመፍታት ዋናው ናይል ተፋሰስ የሚኒስትሮች ምክር ቤትም በአስቸኳይ የምስራቅ ናይል ተፋሰስ ሚኒስትሮች ተሰብስቦ ይህንን ችግር እንዲፈቱ በተደጋጋሚ ጥሪ አድርጓል። ይህንን ተከትሎ እንግዲህ ኢትዮጵያ፣ ሱዳን ወደ ትብብር ከተመለሰች በኋላ በተደጋጋሚ ምክር ቤቱ ስብሰባ እንዲካሄድ በቤት ተደርጎ ነበረ። በተለይ ባለፈው ዲሰምበር መጀመሪያ ላይ ሱዳን ነበረች ምክር ቤቱ ሰብሳቢ፣ ሁለቱንም ሀገር ጠርታለች፣ ኢትዮጵያና ግብጽን። ሱዳን ነች የጠራችው። ኢትዮጵያ ስብሰባው ላይ ለመስራቱ ስትስማማ ግብጽ ይተላልፍልኝ የሚል ጥያቄ አቅርባለች፣ ወደ ጃንዋሪ ሶስተኛ ሳምንት ስለዚህ ጃንዋሪ ሶስተኛ ሳምንት ላይ እንደገና ጥሪ ሲካሄድ ያው ግብጽ ግልጽ በሆነ መልኩ ስብሰባው ላይ እንደማትሳተፍ ትብብሩን ማቋረጧን ወደ አዲስ አበባም ስብሰባው እንደማትመጣ የስብሰባው ውሳኔን እንደማይመለከታት በደብዳቤ ስታሳውቅና ሱዳን ስብሰባውን አካሄደው የተወሰኑ ውሳኔዎችን ያስተላልፍበት ሁኔታ ነው ያለ ግብጽ። በቅርቡም ካርቱም ላይ ተደርጎ በነበረ የሕዳሴን ግድብ የሚመለከት የሶስትዮሽ ስብሰባ ላይ በተነሳ አለመግባባት ምክንያት ወደ ውይይት እንደማትመለስ በመግለጽ መውጣቷን የመስኖ ሚኒስትሯ ገልጸው እንደነበር ይታወሳል። ካለፈው ሳምንቱ የቢሾፍቱ ስብሰባ ጋር ግንኙነት ይኖረው ይሆን እንግዲህ? እነዚህ ሁለት ጉዳዮች ናቸው። አሁን በሁለቱ ጉዳዮች መካከል ልዩነት አለ። ይህኛው እና ናይል ተፋሰስ ትብብር ጋር በተያያዘ ነው አሁን አንመጣም ያሉት። ያኛው ግን የታላቁ የኢትዮጵያ ህዳሴ ግድብ የኢንተርናሽናል ኤክስፐርቶች ፓናል በሰጠው ምክር ሀሳብ አተገባበር ላይ ይካሄድ የነበረው የሶስትዮሽ ስብሰባ ነው። ስለዚህ ያኛው በግድቡ ዙሪያ ላይ ይካሄድ የነበረው ውይይት ነው። ይሄኛው ግን በንዑስ ተፋሰስ ደረጃ አሁን ደቡብ ሱዳንንም ጨምሮ ማለት ነው የሚካሄድ ትብብር ነው። ይህም ትብብር ይሄ ዋናው የናይል ተፋሰስ መድረክ ወይም የናይል ቤዝን ኢኒሽቲቭ አካል የሆነ ሂደት ነው። በሁለቱ መካከል ልዩነት አለ። እንደተባለውም ግድቡን በተመለከተ አንመጣም፣ አንነጋገርም ብለው ነበረ። ቆይቶ እሳቸውም ራሳቸው ሚኒስትሩ መምጣት እንደሚፈልጉና እንደሚነጋገሩ ሀሳብ አቅርበዋል። እንዲያውም በቅርቡ ወደ አዲስ አበባ መጥተው ከኢትዮጵያ የውሃ መስኖና ኤነርጂ ሚኒስቴር ጋር በዚሁ ጉዳይ ላይ በመሪው ደረጃ እንደሚነጋገሩ ነው ያለው መረጃ። ሚኒስትሩ ዩም ሰባት ለሚባል ጋዜጣ ሰጥተውት በነበረ መግለጫ ወደዚህ ስብሰባ የማይሄዱት ግብጽ ቀደም ብሎ ጀምሮ ከያዘችው አቋም ጋር ተመሳሳይ በሆነ ምክንያት ነው። ይሄም ግብጽ ሁልጊዜ የምትጠይቀው የሀምሳ አምስት ነጥብ አምስት ቢሊዮን ኪዩቢክ ሜትር ውሃ ተጠቃሚነት እንዲከበርላት ትፈልጋለች። ይሄ እስካልተከበረ ድረስ ግብጽ በማንኛውም የናይል ተፋሰስ ትብብር ላይ አትሳተፍም ብለው ነበረ። ከኢትዮጵያስ ጋር ቢሆን ይሄ አቋሟ መሰረታዊ ወደሆነና ወደማይታርቅ ልዩነት አይወስዳትም። አሁን እንግዲህ ምንድን ነው አንድ በተለይ በግብጾች በኩል የተምታታ ጉዳይ ነው ያለው። ይሄኛውን እነሱ ምሉትን የሐምሳ አምስት ኢትዮጵያም ሆነች የላይኛው ተፋሰስ ሀገራት አያውቁትም፣ እውቅናም አልሰጡትም። ስለዚህ ይሄ የነሱ የዛንን የሚሉትን ቁጥር ዋስትና ከላይኛው ተፋሰስ ሀገራት እንዲሰጣቸው ይፈልጋሉ። ያን ዋስትና ግን ማግኘት አይፈልጉም። ግን በግድቡ ዙሪያ የሚካሄደው በአብዛኛው የግልጽነት መረጃ የመለዋወጥ በቂ መረጃ የማግኘት ጉዳይ ስለሆነ በዛ ላይ ፍላጎታቸውን አሳይቶ ነበረ። ሆኖም ግን ኋላ በሂደት ደረጃ የማንስማማባቸው ጉዳዮች ስላሉ ያው ሂደት ተቋርጧል። ይህን በተለከ ትብብሩ የወጡት እነሱ ከሁለት ሺህ አስር ጀምሮ ነው። ባለፉት አራት አመት ተኩል ምንም አይነት ትብብር ላይ የሉም አንመጣም ያሉት ያው ይህንኑ በመግለጽ ነው። በፊት ያቋርጥ ነው እንዲያውም የሚጠቀሙት ቋል ፍሪዝ አድርገናል ኮኦፐሬሽኑን። ያ እስካለ ድረስ አንመጣም ብላ አቋም እስካሁን ይዞ ነው ያሉት። ሱዳን ግን ከነሱ ጋር እንደዚሁ አቋርጣ ነበር ትብብሩን። ካለፈው አመት ጀምሮ ግን ሙሉ በሙሉ ወደ ትብብር ተመልሳ በሁሉም የትብብር ሂደቶች ላይ በመሳተፍ ትገኛለች። አሁን ለብቻቸው የቀሩበት ሁኔታ ነው ያለው። ባለፈው ሳምንት ረቡዕና ሐሙስ ቢሾፍቱ ኦሮሚያ ላይ ለሁለት ቀናት የምሥራቅ ናይል ተፋሰስ አገሮች የቴክኒክ ባለሙያዎች ስብሰባ ከተካሄደ በኋላ አርብ የተቀመጠው የሚኒስትሮቹ ስብሰባ ደቡብ ሱዳንን የምሥራቅ ናይል ንዑስ ተፋሰስ የድርጊት መርሃ ግብር አባል አድርጎ መቀበሉም ታውቋል።